ባህልና ማህበረሰብ በዛሬ ዝግጅቱ አሉላ ነው አዘጋጅና አቅራቢው። አንድ ቤተኛ እንግዳ ያለውን ነው የጋበዘው። ቤተኛ እንግዳ ማንነቱን ፕሮግራሙ እንድታስታውቀን አመሰግናለሁ። ሰለሞን፣ እንዳልከው ሁለት የሚጋጩ የሚመስሉ ቃላት ናቸው ተከታዩን እንግዳይን የሚገልጹ አድርጌ የምረጥኩት። እንግዳችን ወጣቱ ባለቅኔና ደራሲ በእውቀቱ ስዩም ነው። ቤተኝነቱ በማይታለፉ ስራዎቹ ደጋግመን በማግኘታችን እንግድነቱ ደግሞ ከአንድ ዓመት በፊት ወዲህ ወደ ዩናይት ስቴትስ ብቅ ባለበት ጊዜ ያወያየ ነው። በእውቀቱ በኒውዮርክ ዩኒቨርሲቲ የጣሊያን ትምህርት ክፍል ጋባዥነት ዳግም ወዲህ የመጣበትን ስነ ስርዓት ተንተርሰን ባለፈው የራዲዮ መጽሔት በአጭሩ አውገተን፣ ዛሬም ስነ ግጥምና ስነ ጽሁፍን ይልቁንም የግሉን የመጠበቢያ መንገድ በምናብ የሚጓዝበትን ጎዳና መልከት ለማድረግ እንሞክራለን። ቀዳሚው ታዲያ ቅን ያደል ለምሽቱ ከተመረጡት በዚህ ነጋ ነጋ የእግዚአብሔር ስውር መዳፍ ልክ እንደ ፓፒረስ እንደ ግብጦች መጣፍ ወይም እንደ ጥንቱ የአባ ጅፋር ምንጣፍ ጨለማውን ስቦ በወግ ሸበለለ። ሰማይ የጠፈራይን ብርሃን ተኳለ። ከዶሮ ጩኸት ውስጥ አዲስ ጎህ ተወልዶ ፍጥረቱ በሞላ ማርያም ማርያም አለ። ነጋ አልጋዬን ሰብሬ አንሶላ ተርተሬ በአዲሱ ጉልበቴ በታደሳ ሞቴ ልኖር ተዘጋጀው ለጣዝማ ቅንጣት ከሚጣፍጥ ሞቴ ትንሣኤ ነዋጀሁ። ነጋ እንደ ምታተኛ ተስፋ ሲያታልለኝ አዲሱ ማለዳ ዛሬን ሞክር ሲለኝ የዛሬው ጣዬ ከትናንት ጣጣዬ የሚለይ መሰለኝ። ወጋችን ስነ ጽሁፍ ለዛው ስነ ግጥም ነው እና ከዚህ ቀደም ለቅምሻ ያህል የተሰማን ቢሆን በሚከተለው ወግ አባዥነት ተከታዩን ደግሞ እናጣጥም። ትዝታን ባጎበር በንጹሕ ክፍል ውስጥ በላባ ፍራሽ ላይ እንኳን ሲተኙበት፣ ግልገል ሱሪ አውልቀው ገና ሲያዩት ብቻ በእንቅልፍ የሚያጠምቀው እዚያ ላይ ተኝቼ ምቾቴ አጣለው እንደ ጠላ ብቅል እገለበጣለሁ በአጭር ቁመትና በጠባብ ደረት ውስጥ ማደር እየጠላሁ እንደ ሉባንጃ ጢስ ክፍሉን እየሞላሁ ብለጠት ብሰፋ ምቾት ዳናው ጠፋ ረፍት ደብዛው ጠፋ ይብላኝ እንጂ ለእኔ ይብላይ ለክንዶቼ ይብላኝ እንጂ ለእኛ ሌቱ ምን አለበት ኮከብ አቅፎተኛ ልረሳሽ ፈልጌ ላወጣሽ ከደሜ ፎቶሽን አውድሜ ጽኑ ሐውልትሽን ዶግ አመድ አድርጌ ላወጣው ከደሜ ደምሽን ጠርጌ ልረሳሽ ፈልጌ ጸረ ቢምቢ አጎበር ካልጋው በስትራስጌ የተንጠለጠለው አሁን ካልጠፋ ነገር ከቀሚስሽ ጋር ምን ያመሳሰለው? ተዘግቶበት መስኮት ተከርችሞበት በር ተጠምዶ ጠበቀኝ ትዝታሽ ባጎበር ምቾቴን ያጣሁት ለካ ለዚህ ነበር። ባጭር ቁመትና በጠባብ ደረስ መኖር እየጠላ ጥልቀት ያለውን ሀሳብ ቀላል በሆነ ዘይቤ የማቅረብ ችሎታ ይመስለኛል። የተለየ መስህብ የሚሰጠው አንድም ስለምትጽፈው ነገር የቀረበ እውቀት መኖር፣ ሌላም ያን የሚጻፍለትን ርዕስ ከሰዎች ጋራ በቀላሉ የማዛመድ ችሎታ ነውና አዲስ በሚጽፍ ሰው ሀሳብ ሊሆን ይችላል፣ በታዳሚም ስሜት ሊሆን ይችላል። ያ መንገድ እንዴት ፈጠርከው? ብዙ የስነ ጽሁፍ ስራዎችን የሚመለከቱ ጭብጦች አንስተናል። ትልቅ ሀሳብ፣ ቀላል አቀራረብ ከዚህ ፊት ያነሳን አይመስለኝም። ስለ ጉዳዩ ብዙ ማወቅ ብቻውን በቂ አይደለምና እንዴት ነው ያን የምታሳካው? በአንድ በኩል በልማድ የሚመጣ ይመስለኛል። በልማድ ስለ አንተ አሁን እንዴት መጠየቅ እንዳለብህ፣ እንዴት ማወያየት፣ እንዴት ማውጋት እንዳለብህ ከብዙዎቻችን በላይ በተሻለ መንገድ ትችላለህ። ምክንያቱም አእምሮህ በዛ መንገድ የተቃኘ፣ ዓይንህ አእምሮህ በዛ መንገድ የተቃኘ ይመስለኛል። እኔም ደግሞ ሳላውቀው ማለት ነው። እንግዲህ ያው ነገረኝነት ቃልን ከቃል ጋር ማሳካት ያው በልማድ በልምምድ እና ደግሞ በጥረት ያመጣሁት ይመስለኛል። ጥረት ቢታከል እስማማለሁ። ቀልዳ ቀልድ ለዛ የማዋዛቱ የተፈጥሮ ችሎታህ ሊሆን ይችላል። ይህን የምጠይቅህ ቀደም ብዬ እንዳልኩት ብዙ ሰዎች ያንተን ስራ ካነበቡ ከተከታተሉ በኋላ እወደዋለሁ ላይ ሊያቆሙ ይችላሉ። ግን የሚቀጥለውን ጥያቄ ካነሳ አንድም ሀሳቡ አስደምሞ ከሆነ በጣም ግዙፍ ሀሳቡ ግን ማንኛውም ሰው በቀላሉ የሚረዳው ወዲያውም ደግሞ ከራሱ ጋር የሚያዛምደው አድርገህ ስታቀርብ ያ ይመስለኛል ውበቱም ሌሎችንም እንዲሳቡ የሚያደርገውና ጥረትን ትልቅ ቦታ ሰጠዋለሁ። እንዳልከው የተፈጥሮ ነገርም ያንኑ ያህል ሚና ይኖረው ይሆናል። በምን መንገድ ትቀርባለህ? አዲስ ርዕስ ስታገኝ ሀሳብ ውስጥ ሲያጭር ልጽፍ የምትፈልገው ነገር ስትነሳሳ፣ የበእውቀቱን የአጻጻፍ ዘዴዎች በስርቆት ብታጋራን። ምናልባት ጥናት ሊያስፈልግህ ይችላል። ስለዛ ጉዳይ የተጻፉ የተነገሩ ነገሮችን ብዙ መመርመር ሊያስፈልግህ ይችላል። እንዴት ነው የምትቀርበው? አንድ እንግዳ ርዕስ ላይ ጫር ያለ ሀሳብ ሲመጣብህ፣ ልሞክረው። አንድ ደራሲ፣ አንድ ገጣሚ በህይወቱ በጣም የሚወሰውሱት የተወሰኑ ሀሳቦች፣ የተወሰኑ ጭብጦች ያሉት ይመስለኛል። የማያመልጣቸው ለምሳሌ አንዱ ስለ ብቸኝነት ብዙ ሊገጥም ይችላል። ለምሳሌ ዮሐንስ አድማሱ እንደሱ ይመስለኛል፣ በብቸኝነት ላይ ብዙ ተቀኝቷል። አንደኛው ስለ ተስፋ ሊጽፍ ይችላል። አንደኛው ስለ ሀገር ፍቅር የውፍታዊ ንጉሴ ያደረጉት እንደነበረው እና የተወሰኑ ጭብጦች የአንድ ደራሲ ሱስ ይሆናሉ። በተለያየ መንገድ በተለያየ ቅርጽ ይሞክራቸዋል። እኔም እንደዛ የማደርግ ይመስለኛል። አንዳንድ አንደኛውም በአንደኛው ቅርጽ ወይ በቀልድ ብየዋለሁ፣ ወይ በግጥም ብየዋለሁ፣ ወይ ደግሞ በገጸ ባህሪ በኩል ልፈትሸው ሞክሬያለሁ። ስለዚህ የግጥም መንፈስ ካለ ወይም ድርሰት መንፈስ የሚያነሳሱኝ ሀሳቦች፣ ቅርጾች ሲገጥሙኝ ጽፋለሁ ብዬ ጽፋለሁ። በእውቀቱ አሁን ቀደምት ጸሀፍትን ዮሐንስ አድማሱን፣ የፍታሄ ንጉሴን አንስተሃል። በዝንባሌም ደጋግሞ የጎበኟቸውን ጭብጦች ተመልክተሃል። በእውቀቱ ስሶች፣ ወስዋሾች በጭብጥ ደረጃ የምታተኩርበት አለ። በስራዎቹ የተለያዩ ርእሶች ላይ አይቻለሁኝ። ጎላ ብሎ የመጣው የትኛው ይሆናልን እርግጠኛ አይደለሁም። አንተ ራስህን መልሰህ መላልሰህ ስትሄድበት የምታገኘው ጭብጥ አለ ማጥናት ያለብኝ ይመስለኛል። የበለጠ ከእኔ ይልቅ የሚከታተል የደራሲ የሚያውቀው ይመስለኛል። ምክንያቱም እንደ ደጋገምክ ሳታውቀው ነው እንደ ተመላለሱ ሱስህ እንደሆነ ብታውቀው ልታመልጠው ትሞክራለህ። ማምለጥ ካለብህ ነው። አዎ፣ ግን ከደራሲው ይልቅ የበለጠ አንባቢው እዚህ ጉዳይ ላይ ወይ ችክ ትላለህ ወይ ደግሞ ትወደዋለህ ብሎ እንትን ይላል። የሆነ ቦታ ላይ ያገኘሃል እና ያለ ስሜ ብጽፍም የሆነ ቦታ መቀቱን ይመስላል ማለት ጀምራል። ይሄ ደግሞ የገሌ ጽሑፍ ይመስላል ብሎ ሰው መተንበይ የሚችለው በእነዚህ ፍንጮች ነው እና የእኔን ሱስህን አላገኘሁም፣ ስጋን አላወቅም። በጥናቱ ባይሆን አግዛሃለሁ። የአጻጻፍ መንገድህን በተመለከተ ቅድም እንዳልከው ስም ባይጻፍበት መለየት እድል ያለኝ ይመስለኛል። በጭብጥ ደረጃ ግን ምናልባትም ብዙ ርእሶችን ብዙ ጭብጦችን ስለ ነካካ ይሆናል ያገኘሁ አይመስለኝም። የሌላ ጊዜ ቀጠሮ ርእስ እናድርገው። በጣም መልካም። ከዚህ ቀደም አንስቼ ልሃለሁ ጥበባዊ ስራ ከራሱ ባህል ከሚኖርበት ምንጭ ሲቀዳ የሚኖረውን ልዩነት አንዳንድ ጊዜ ሌላ በአድ እንግዳ ዓለም ውስጥ ሲገባ የሚነጥፍበትን ወይም ደግሞ እንደ ልብ የማይጻፍበትን ሁኔታ በመጠኑ ነካክተናል። መላልሰህ ወደ ውጭ የመውጣት እድል ስለገጠመ እኔም አንተም የምናውቃቸው በተለያዩ መንገድ ጥበቡን የተካኑ የኪነ ጥበብ ሰዎች ያሉበትን ቦታ ወዳጆችም ስላሉ ከእነሱ ጋም ብዙ ጊዜ የማሳለፍ እድል ስላለ ምን ትታዘባለህ በትልልቅ ስራዎቻቸው የሚታወቁ በኢትዮጵያውያን የኪነ ጥበብ ሰዎች በባዕድ ዓለም የመኖሩ ግዴታ ውስጥ ሆነው ነገር ግን ከጥበቡ ላለመራቅ ሲጥሩና ስራዎቻቸውንም በቻሉበት መንገድ ሲሞክሩ የምታያቸው ጋር ምን ትታዘባለህ? አሁን እነሱ የማይጠይቁ ጥያቄ ነው ይሄ በጣም ከአሜሪካን ሀገር እየኖረ አንድ ሰው ወይም ካናዳ፣ ውጭ ሀገር እየኖረ ባለመደው የአየር ጠባይ ውስጥ ሲስተም ውስጥ ገብቶ የእንጀራ ስራ እየሰራ ደግሞ የመንፈሱን ድርሰት ለመጻፍ ወይም መጽሐፍ ለማሳተም የሚሞክር ሰው ሳገኝ እጅግ በጣም ነው የሚደንቀኝ። እነዚህ ከማደንቃቸው ሰዎች መካከል አንደኛው አንተ የምታውቀው አዳም ረታ ይመስለኛል። በአእምሮ ያለው እሺ። አዳም ከወጣ በኋላ ልክ እንደ ብዙዎቹ እስከ ድርሰት ጋር አልተሰና አልተሰና ተሰና ፈጽሞ ድርሰት አልሸኘውም። ብዙ ማምረት ችሏል። በብዛትም በጣም የቅርብ ጊዜ ስራዎችን የማንበብ እድል ነበረ። ልክ ነው። አጻጻፉም መንገድ ዘይቤውም ጭምር ነው እየረቀቀ የተለየ ዘይቤ እየተላበሰ የመጣው በትክክል። አዳም ያው ቅድም ያልነው ነገር ምሳሌ አዳም የራሱ የሆኑ ሶች አሉት። አሁን እንዳንባቢ ታውቀዋለህ ይህ አዳም ነው ብለህ በጭፍን የምደርስበት ነገር አለ። ዞሮ ዞሮ አዳም በቃ ይህንን ማሸነፍ ችሏል። እኔ ከሀገር ስትርቅ ከሙያም ትርቃለህ። ደራሲ ሆኖ ወጥቶ ደራሲ ሆኖ የቀጠለ ዘፋኝ ሆኖ ወጥቶ ዘፋኝ ሆኖ የቀጠለ ብዙ አታገኝም። ብርቅ ነው። ለምን እንደማይሆን ይገባኛል። አሁን የአገሩና ኗኗሮ ሳ ዘቤ አያፈናፍንም። አዳም ያን ማሸነፍ ችሏል። እና ሌሎችም እንደዚሁ የእሱን አርያ መከተል የሚችሉ ሰዎች ቢመጡ ደስ ይላል። ከዚህ በፊትም እየተነጋገርን ይመስለኛል ጋሽ ስብሐት ገብረ እግዚአብሔር ተናገሩ ተብሎ የሰማሁት አባባል አለ። ምንድን ነው የሚለው? አንድ ደራሲና አንድ ከንቲባ ስራ ሰሩ ከተባለ በራሳቸው ሕዝብ መሀል በእግራቸው መንሸራሸር አለባቸው፣ አለበለዛ ስራቸውን እየሰሩ አይደለም የሚለው በጣም አምንበታለሁ። ስለዚህ ባይመችም፣ ግን እንደ አንድ የጸሀፊነት ተልእኮ በራስ ሀገር ውስጥ መኖር ግዴታ ነው ብዬ አስባለሁ። ያን አየር እየማጉ ውሀውን እየተጎነጩ ኑሮውን እያሸተቱ የሚመጣው ይለያል። ነው ይለያል ያ የግዴታ ነው ብዬ አስባለሁ። ይህን መርህ እስከ መቼ ድረስ እንደምከተለው ባላውቅም ጥያቄውን ማንሳቴን አሁን አስታወስክኝ። ከሀገር ወጥቶ ሊሰራ የሚችል ሊቀጥል የሚችል ህይወትን በተመለከተ ባነሳንበት ምንጬን ምለቅ አይመስልም የሚል ስሜት ነው ያንጸባረቀው። ተመልሰ ሀያጅ ነህ በጥቂት ሳምንታት ነው አ ከአንድ ከ ሁለት ሳምንት በኋላ መልሳለሁ። ዴ በእውቀቱ ስለ ኢትዮጵያ ስነ ጽሁፍ ለመነጋገር ጊዜው ይመስለኛል። በርካታ የስነ ግጥም ስራዎችን አቅርበሃል። አጫጭር በአንተ ቋንቋ ልጠቀም ነው ሽርፍራፊ ታሪኮች በሚል በርካታ ጽሁፎችን ጽፈሃል። እነኚህ ወጎች ብዙዎች ካነበቡ በኋላ የሚያስታውሷቸው ይዘዋቸው የሚሄዱ ስታስታውስ፣ የሚያስፈግጉ ሀሳቦች፣ የቀልድ ለዛዎቹ መላልሰው መምጣት የሚችሉ አቅም ያላቸው ስራዎችን ተመልክተናል። ግና ብዙ ስራዎችንም እንደምናይም ነው የምንነጋገረው። ምናልባት መንገድ ላይ የገቡትን ጨምሮ ስለ ኢትዮጵያ ስነ ጽሁፍ እስኪ እናወራ፣ እንደ ጸሀፊም እንደ አንባቢም ዛሬ ያለውን የስነ ጽሁፍ አዝማሚያ በስነ ግጥሙም በልብ ወለድ ስራዎቹም ምናልባት ሌሎችንም አለፍ ብለን ማየት እንችላለን። ያንተ እንትዝብቶች ያንተ ዘመን ጸሀፊዎች ከአንተ ከቀደሙት፣ ከዚያም ከነሱ በፊት ከነበሩት ቅድም እናነሳሳቸውን አንጋፋዎቹን አሁን ያነሳቸውን አዲስ አለማየሁን፣ ዮሀንስ አድማሱን የጥንቱን የፍትሀይ ንጉሴን የምናነሳውን ያህል ገኖ የሚወጣ ገጣሚ ደራሲ በዘመን ዛሬ በሚታዩ ስራዎች ውስጥ ያለ የጎላ ስራ የምትላቸው? እኔ አሁን አዝማሚያውን ሳየው የኢትዮጵያ የአማርኛ ስነ ጽሁፍ እየተዳከመ የመጣ ይመስለኛል። የአማርኛ ጽሁፍ እየተዳከመ የመጣ ይመስለኛል ነው ያለው በእውቀቱ። ለምን ብዙ መጽሐፍ ከቻለ ከራሱ በላይ በሆነ ምክንያት ማየት ከሚችል ባህሩን በምኖር ከሚያውቅ ሰው ሲመጣ ምላሹ መስማት የሚያጓጓ ይመስለኛል። ሁሉን የሚያስረው ሰዓት አደለ። በትልቁ ርዕስ ሰፋ ያለውን ወግ በቀጠሮ ልናሳድር ነው። በሁዱ የራዲዮ መጽሔትም አጠር ያለም ቢሆን ደርዝ ያለው ወግ ይጠብቃችኋል። ለአሁኑ ግን ወጣቱን ባለቅኔ እንግዳዬን በእውቀቱ ስዩምን ለጊዜው አመሰግናለሁ ጊዜ